ወይዘሮ ጸጋ ስዩም ትውልደ ኤርትራ አሜሪካዊት ናት። ላለፉት 20 ዓመታት በአይቢኤም ድርጅት ውስጥ በተለያዩ መስኮች ሠርታለች። አሁን ፐርል ሊደርሺፕ ኢንስቲትዩሽን የሚባል በተለያየ ዕድሜ ላይ ላሉ ተማሪዎችና እንዲሁም ተማሪ ላልሆኑም ሴቶች ስልጠና የሚሰጥ የሚሠራው ለትርፍ ያልሆነ ድርጅት ኖርት ካሮላይና ውስጥ አቋቁማ በመሥራት ላይ ትገኛለች። ጽዮን ግርማ ስለ ሥራዎቿ አነጋግራታለች። አሁን በፐር ሊደርሽፕ ኢንስቲትዩት የሚባል ድርጅት ነው ያቋቋምኩት። ያቋቋምኩት በቱ ታውዘንድ ናይን ሆኖ የተመሰረተ ስለሆነ እሱ ለሴቶችና ሴት ልጆች ለማሰልጠን የተደራጀ ኦርጋኒዜሽን ነው። ሴቶች እንግዲህ ልዩ የሆነ ችሎታ እንዲኖራቸው ለራሳቸውን መተማመን ኮንፊደንስ እንዲኖራቸው የሚያሰልጠን ድርጅት በመሆኑ ሳይሆን ስተም ሪሌትድ ስተም መሆኑ ምንድን ነው? ስተም ሳይንስ ቴክኖሎጂ፣ ኢንጂነሪንግ የማያር አካባቢ ያለው ልዩ አይነት ል እንዲኖራቸው ነው። ፕሮግራም የምናደረገው ለሴቶቹ የትልቆች ሴቶች ሴሚናር ወይንም ውይይት እናደርጋለን። ለሴቶች ልጆች ደግሞ ከስድስተኛ እስከ አስራ ሁለተኛ ክፍል ያሉት ልጆች ሳመር ሲሆን ሳመር ካምፕ አለን፣ ስተም ካምፕ አለን። ከነ ዩኒቨርሲቲዎች ውስጥ ያሉት የተማማን የምናረገው ፕሮግራሞች አሉ። ተለቅ ያሉት ዩኒቨርሲቲ የሆኖች ደግሞ ኮችንግ ላይፍ ስኪል የሚባል ምን አይነት ክፍተት አለ ምን አይነት ጋፍ አለ ለሚለው ነገር እንዴት አድርገን ይህንን ጋፖች ይህንን ክፍተት እንዘጋዋለን? ተባባልን ፕሮግራም አውጥተን ከዩኒቨርስቲውም ከሌሎቹ ሰናይ ተግባር ያላቸው ካምፓኒዎች እዚህ የተስማማን እናደርጋለን። ለአሜሪካውያን ልጆች እና ለአሜሪካውያን ወላጆች ነው ይህንን የምትሰጡት? एक्चुअली फोकस एक्चुअली ऑफकोर्स अमेरिका ने कुछ पूछा ना जो ना कि है या लोगों में शाख उन रिखाए ያለው ልጆች ከቤተ ክርስቲያኖቹ ይሆን ከሌሎቹ በየቦታው የሚገኙበት ቤተሰቦች እና ልጆች እናገኛለን። አንድ ጥቅም ደስ የሚለኝ የማየው ከሆነ ደግሞ ብዙ ልጆች ያበሻ ልጆች እዚህ ያሉትን አብዛኛው እንደዚህ አይነት ፕሮግራም ውስጥ የገቡት አሁን ስናያቸው ፈላስቶቪየስ ጥሩ ስራ ወይንም ኮሌጅ እየጨረሱ ኑሯቸውን እያሻሻሉ ብቻ ሳይሆን ለሌሎቹ ትንንሾቹም ሆኖ ነው የሚቀጥሉት በ በሁለት ሺ አስራ አምስት የአውሮፓውያን አቆጣጠር በተባበሩት መንግስታት ድርጅት የሴቶች ጉባኤ ላይ ተገኝተሽ ሀሳብ አቅርበሻል እንደውም ያቀረብሽው ሀሳብ በሁለት ሺ ሰላሳ ይተገበራል በተባለው የተባበሩት መንግስታት ድርጅት እቅድ ላይ ተመዝግቧል ተቀባይነት አግኝተዋል ተብሏልና እስቲ ስለ እሱ ነገር የዩናይትድ ኔሽንስ ተጠሪ ሆኜ የሄድኩበት በትዋኒ ፊፍቲን ነው። ትዋኒ ፊፍቲን እንደምታስታውሽ ሰስቴናብል ዲቨሎፕመንት ጎል ፕላን የሚባለውን አሁን ሁሉ ሀገሮች የዓለም ሀገር በሙሉ የተስማሙበት ሰፕተምበር ላይ እኔ ግን የጉንበት አካባቢ ትዋኒ ፊፍቲን፣ እንደኛ የመሳሰሉ ካምፓኒዎች እንደኛ የመሳሰሉ ድርጅቶች ተጠቅን ምን አይነት ፕሮግራም ይፈጠር ለሚለው ለአስራ ሰባቱን ጎሎች የሚጠቅም ስለተባለ በሴቶች መካከል ያለውን ጋፕ ጋብ እንግዲህ ያለውን ክፍተት እንዴት አድርገን ህዝቡን ለማሻሻል ለራሳቸው ሴቶች እንግዲህ የሴቶች ስልጠናት ሲፈጠር ሁሉ ጊዜ እንግዲህ የሚታይ ከሆነ ለልጆቻቸው ብቻ ለራሳቸው ሳይሆን፣ ለልጆቻቸው፣ ለቤተሰቦቹ እና በተለይ ደግሞ ለኢኮኖሚ ለማሻሻል ስለሆኑ እኔ የተናገርኩት የኔን መልእክት የነበረው ምንድን ነው? በተለይ በተለይ በስተም ላይ ስራ ወይንም ልዩ አይነት ስኪም ካገኙ ይሄ በጣም ጠቃሚ ሊሆን ይችላል የሚለውን ንግግር ሀሳብ ነው ያቀረብኩት። ከነዛ እንግዲህ ናምበር ፋይቭ ተብሎ ለአስራ ሰባቱን ጎሎች አንደኛውን አምስት ቁጥር የሴቶች ማሰልጠን ስለሆነ በትዌንቲ ፊፍቲን መጨረሻ ላይ የአለም ሀገሮች መንግስት በሙሉ እንደ ፕሮግራም ወስዶ እንግዲህ ከድህነት ማውጣት የሚቻልበት መንገድ ምንድን ነው ተብሎ ይህንን ውይይት ተደርጎ ነው ተጠሪቼ መሄድ፣ እዛ ኒውዮርክ ሂጄ መናገር። በጣም አመሰግናለሁ። እግዜር ስጥልኝ። ወይዘሮ ጸጋ መልካም ጊዜ ንዩ ለን ምራ አመሰግናለሁ። መልካም ቀን Shiranga bina, vioet shiring gabina